በ19ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ግንቦት 21 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። አስተናጋጆቻችሁ ቆንጂት ታየና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን። የሞት ፍርደኛ የነበሩት አቶ አንዳርጋቸው ጽጌና ሌሎች ከአምስት መቶ በላይ እስረኞች ተለቀቁ። እኔ ፈጽሞ አልጠበቅኩም ነበር፣ እንዲህ አይነት ነገር ዝም ብዬ አባቴ ቤት በሰላም ገባለሁ ብዬ ነበር። ይህ ሁሉ ሰው መኪና መግባትም እንደማይችል በግሬ መሄድ እንደማልችል አድርጎ እንደዚህ ተሸክሞ በእንዲህ አይነት ሁኔታ እዚህ ያስገባኝ እንዲህ አይነት ነገር ፈጽሞ ፈጽሞ አልጠበቅኩም ነበር። አቶ አንዳርጋቸው አባታቸው ቤት እንደደረሱ ለአሜሪካ ድምፅ ከሰጡት ቃል እየተቀነጨበ ነው የሰማችሁት። በአርበኞች ግንቦት ሰባት የፍትህ የነፃነትና የዲሞክራሲ ንቅናቄ መሪ በዶክተር ብርሃኑ ነጋና በኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጃዋር መሐመድ ላይ የተመሰረቱ ክሶች ተቋረጡ። ጥሩ ጅምር ነው ብለን እናምናለን። ነገር ግን ከዚህ በፊትም የተከሰሱ በርካታ የንቅናቄያችን አመራሮች እንዲሁም ሌሎች ታጋዮች የፖለቲካ ፍርድ እንደዚሁ እንዳሁኑ አይነት የተካሄደባቸዋሉ እና እነኝህም እንደሚሰረዙና ውድቅ እንደሚሆኑ አጠቃላይ ነው። የጸረ ሽብር ህግና ሌሎችም አፋኝ ህጎች እንደሚሰረዙ ተስፋ እናደርጋለን። ድርድር ይሻላል ብለው ጠንከር ያለ አቋሚ ዘመጡ ግለሰቦች ወደ አመራር በመምጣታቸው ይህ ነገር ሊሳካ የተቻለበት ሁኔታ ያለው፣ ስለዚህ ጥሩ ዜና ነው። የአርበኞች ግንቦት ሰባት የፖለቲካ ጉዳዮች ምክትል ኃላፊ አቶ ነአምን ዘለቀና የኦኤምኤን ሥራ አስኪያጅ አቶ ጃዋር መሐመድን የሰማችሁት። ዝርዝር ዘገባዎች በአብይ ርዕስ ይዘናል። ለሌሎች የዓለም ዜናዎች አርዕስት ቆንጭል የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር ሊያደርጉት ስለታቀደው ጉባኤ የሚነጋገሩ ከፍተኛ የፒዮንግያንግ ባለስልጣን ወደ ኒውዮርክ እንደሚገቡ ራሳቸው ፕሬዝደንቱ አረጋግጠዋል። በሌላ ዜና የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የካቻምናውን የምረጡኝ ዘመቻቸውንና የሩሲያን ግንኙነት እየመረመሩ ያሉት አቃቢያን ህግ በሚቀጥለው ህዳር በሚካሄዱት ምክር ቤታዊ ምርጫዎች ጣልቃ መግባታቸው የማይቀር ነው ሲሉ ተከራከሩ የሚሉትና ሌሎችም አሉ። አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። መፈታታቸው የዘገየው ማረሚያ ቤቱ ሰነድ አልደረሰኝም በማለቱ እንደነበር አቶ አንዳርጋቸው ጽጌ ለአሜሪካ ድምፅ ገለጹ። የተመሰረተባቸው የሽብር ክስ በሌሉበት ከታየ በኋላ የሞት ፍርድ ተላልፎባቸው የነበሩት አቶ አንዳርጋቸው ጽጌ ከቃሊቲ ወህኔ ዛሬ ተለቀው አባታቸው ቤት ሲደርሱ በአካባቢው ተሰብስቦ ሲጠባበቅ የነበረ ብዙ ቁጥር ያለው ደጋፊያቸው በከፍተኛ ደስታና ሆታ ተቀብሏቸው እንደነበረና በዚህም እንደተደሰቱ ቢናገሩም ሌሎች ብዙ ያልተፈቱ መኖራቸው ግን እንደሚያሳዝናቸው ገልጸዋል። ለአምስት ዓመታት በወህኒ የቆዩት አቶ አንዳርጋቸው ከአቶ አንዳርጋቸው ጋር ሌሎችም ከአምስት መቶ በላይ እስረኞች በምህረትና ክሳቸው እየተቋረጠ ተለቀዋል። በሌላ በኩል ደግሞ ሰሞኑን የክስ መዝገባቸው እንዲቋረጥ ከተወሰነው 135 ግለሰቦችና ድርጅቶች ውስጥ የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋና የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድ እንደዚሁም ኢሳትና ኦኤምኤን ቴሌቪዥን እንደሚገኙበት ጠቅላይ አቃቢ ሕግ ዛሬ አስታውቋል። ይህ በእንዲህ እንዳለ መንግስት በፖለቲካ ምክንያት የታሰሩ ዜጎችን መፍታት ያለበት በአንድ ጊዜና በአጠቃላይ ምህረት እንጂ ተራ በተራ አይደለም ሲሉ ዶክተር መረራ ጉዲና አሳስበዋል። የግንቦት ሰባት ከፍተኛ አመራር አባል አቶ አንዳርጋቸው ጽጌ መፈታትም በገዢው ፓርቲና በመንግሥት ዘንድ መሠረታዊ የፖለቲካ አካሄድ ለውጥ መኖሩን ስለ ማሳየቱ እርግጠኛ እንዳልሆኑ ተናግረዋል። በአብይ ርዕስ ዝርዝር ዘገባዎች ይኖሩናል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ሊያደርጉት ስለታቀደው ጉባኤ የሚወያዩ ከፍተኛ የሰሜን ኮሪያ ባለስልጣን ወደ ኒውዮርክ እየተጓዙ መሆኑን ፕሬዚደንቱ ራሳቸው አረጋግጠዋል። ሚስተር ትራምፕ ዛሬ በትዊተር ባወጡት ቃል የሰሜን ኮሪያ ምክትል ሊቀመንበር ኪም ያንግ ቾል በአሁኑ ወቅት ወደ ኒውዮርክ እየተጓዙ ናቸው ነው ያሉት። ከዚህ የፕሬዚደንቱ ቃል በሰዓታት ቀደም ብለው የወጡት የወጡ የዜና ዘገባዎች የሰሜን ኮሪያ ገዢ ፓርቲ ምክትል ሊቀመንበርና የቀድሞ የወታደራዊ ስለላ ኃላፊ የነበሩት ኪም ዮንግ ቾል ቤጂንግ አውሮፕላን ማረፊያ ላይ እንደታዩ ተናግረዋል። ነገረቡ ወደ ኒውዮርክ ሊበሩ እቅድ ያላቸው መሆኑን ደግሞ የደቡብ ኮሪያ የዜና አገልግሎት ዮንሃፕ ዘግቦ ነበር። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ወደ ኒውዮርክ የሚጓዙትን የሰሜን ኮሪያውን ከፍተኛ ባለስልጣን በዚሁ ሳምንት ውስጥ እንደሚያነጋግሩ The White House has stolen. ባለፈው ሳምንት ፕሬዚደንት ትራምፕ ለሰሜን ኮሪያው መሪ በላኩት ደብዳቤ በመግለጫው የገዘፈ ቁጣና ግልጽ ጠላትነት በማሳየቶ ለሰኔ 12 እንደ አውሮፓውያን አቆጣጠር ነው የተያዘው ጉባኤ በተያዘው ጉባኤ የመቀመጣችን እቅድ ተሰርዟል ብለው እንደነበረ የሚዘነጋ አይደለም። ሆኖም የሁለቱ ሀገሮች ድርድር ቀጥሎ ባለፈው እሁድ ከጦር ነፃው የኮሪያ ቀጠና ላይ መነጋገራቸው ተወካዮቻቸው እንደተነጋገሩ ይታወሳል። ፕሬዚዳንት ትራምፕ በዛሬ የትዊተር መግለጫቸው ከሰሜን ኮሪያ ጋር ለምናካሄደው ንግግር ያደራጀ ነው ግሩም የሆነ ቡድን በአሁኑ ወቅት ስለ ጉባኤው እየተነጋገረ ነው ብለዋል። የዋይት ሀውስ ጽህፈት ቤት ሹም ጆ ሃጌን እና ሌሎችም የትራምፕ አስተዳደር አባላት የሁለቱ መሪዎች ጉባኤ እንድታ እንድታስተናግድ ወደ ታሰበችው ወደ ሲንጋፖር ባለፈው እሁድ ተጉዘዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የካቻምናውን የምረጡኝ ዘመቻቸውንና የሩሲያን ግንኙነት እየመረመሩ ያሉት አቃቢያነ ሕግ በሚቀጥለው ወር በሚካሄዱት የምክር ቤቶችና የአካባቢ ስልጣናት የአማካይ ዘመን ምርጫዎች ጣልቃ መግባታቸው የማይቀር ነው ሲሉ ተከራከሩ። ዳሩ ግን ሚስተር ትራምፕ የልዩ አቃቢ ሕጉ ሮበርት ሞለር መርማሪ ቡድን ለአራት መቶ ሰላሳ አምስቱ የህዝብ ተወካዮች እንደ ከአንድ መቶ የህግ መወሰኛ ምክር ቤት መቀመጫዎች ውስጥ ለአንድ ሶስተኛው በሚደረገው ምርጫ እንዴት አድርጎ እጁን ያስገባል ብለው እንደሚያስቡ አላብራሩም። ሆኖም ከተጀመረ አንድ ዓመት የሞላው የሚስተር ማለር ምርመራ መራጮች እርሳቸው የሚፈልጓቸውን እጩዎች ሊያሳጣና ሪፐብሊካን ፓርቲውን ሊጎዳ እንደሚችል ሚስተር ትራምፕ ባለፈው ሳምንት በቅሬታ ተናግረዋል። ሚስተር ትራምፕ በተከታታይ ባወጧቸው የትዊተር መግለጫዎቻቸው አዲሱ የውጭ ጉዳይ ሚኒስትራቸው ማይክ ፖምፔዮ የሰጡትን ድምዳሜ ችላ ብለዋል። ፖምፔዮ በመግለጫቸው ሩሲያ በመጪው የአማካይ ዘመን ምርጫ እጇን ለመክተት ከመሞከር እንደማትቆጠብ የዩናይትድ ስቴትስ ባለስልጣናት ይጠብቃሉ ማለታቸው አይዘነጋም። የዩናይትድ ስቴትስ የደህንነት ማህበረሰብ ባለፈው ፕሬዝደንታዊ ምርጫ ወቅት ሩሲያ ሚስተር ትራምፕ እንዲያሸንፉ ለመርዳት እጇን አስገብታለች ሲል መደምደሙም ይታወሳል። በበርካታ የዩናይትድ ስቴትስ ግዛቶች የምረጡኝ ዘመቻቸው ዘመቻዎች በተጀመሩበት በአሁኑ ወቅት የሩሲያን ጣልቃ ገብነት ለመከላከል ብዙ ስራ ይጠብቀናል ሲሉ የውጭ ጉዳይ ሚኒስትር ፖምፔዮ አሳስበዋል። ዛሬ ማክሰኞ ፓሪስ ላይ የተሰባሰቡት የሊቢያ ተቀናቃኝ መሪዎችና ከሀያ በላይ ሀገሮች ዲፕሎማቶች በጦርነት የዳሸቀችው ሀገር በዘንድሮ የአውሮፓውያን አመት መጨረሻ ላይ ምርጫዎች ማካሄድ እንዳለባት በመርሁ ተስማምተዋል። የፓሪሱ ጉባኤ የፈረንሳይ ፕሬዚደንት ኢማኑዌል ማክሮን በሊቢያ ሰላም እንዲሰፍን ለሁለተኛ ጊዜ ያደረጉት ጥረት መሆኑ ነው። በተባበሩት መንግስታት ድርጅት የሚደገፈው የትሪፖሊው መንግስት መሪ ፋየዝ አልሳራጅ፣ የጦር ሰራዊታቸው ምስራቅ ሊቢያን የሚቆጣጠረው የሰባ አምስት አመቱ ሀሊፍ ሀፍታር እና መቀመጫውን ምስራቅ ሊቢያ ያደረገው ፓርላማ አፈ ጉባኤ በሀገሪቱ እንደ አውሮፓውያን አቆጣጠር ታህሳስ አስር ቀን ፕሬዚደንታዊና ምክር ቤታዊ ምርጫ መካሄድ እንዳለበት ማወጃቸውን የፈረንሳይ ባለስልጣናት ገልጸዋል። የፈረንሳይ ፕሬዚደንት ማክሮን ጉባኤው ከመጀመሩ አስቀድሞ ባደረጉት ንግግር ለራሳችን ጥቅምና ደህንነታችን ስንል ሊቢያ እንድትረጋጋ መስራት አለብን ማለታቸው ተጠቅሷል። አንዳንድ ተንታኞች ግን የፈረንሳዩን ፕሬዚደንት ትዕግስት በማጣታቸው እንጂ በጦርነት የዳሸቀችው ሀገር ሁኔታ ነጻና ፍትሐዊ ምርጫ ለማካሄድ አመቺ አይደለም በማለት ሲነቅፉ ተሰምተዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የእስራኤል የጦር አይሮፕላኖች ዛሬ በጋዛ ሰርጥ እስላማዊ ጂሃድ የሚባለውን አማጺ ቡድን ይዞታዎች ኢላማ ያደረገ ጥቃት አካሂደዋል። ጥቃቱ የተካሄደው ታጣቂዎች ከጋዛ ደቡባዊ እስራኤል ውስጥ ወዳሉ በርካታ አካባቢዎች ቢያንስ 25 መድፎች መተኮሳቸውን የእስራኤል የመከላከያ ኃይሎች ባስታወቁ በጥቂት ሰዓታት ውስጥ መሆኑ ታውቋል። ከጋዛ ከተተኮሱት መድፎች አብዛኞቹን የሚሳኤል መከላከያችን ደርሶ እንዳከሸፈ፣ አንዳንዶቹ ደግሞ ባዶ ሜዳ ላይ ማረፋቸውን ነው የእስራኤል መከላከያ ሚኒስቴር ያስታወቀው። በሰው ላይ ስለደረሰ ጉዳት የወጣ መረጃ የለም። በመጨረሻም በምስራቋ የቤልጅየም ከተማ ሊጅ በዛሬው እለት የሁለት ፖሊሶችና የአንድ ሌላ ግለሰብ ህይወት የጠፋበትን ጥቃት የፌዴራሉ መንግስት አቃቢያን ህግ እየመረመሩ ናቸው። ፖሊሶች የሽብር ጥቃት ነው ብለው ጠርጥረዋል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ኸርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ግንቦት 21 2010 ዓ.ም ምሽት ፕሮግራም ነው። ኦሚክሮን የምንለው የሚያመጡት ቫይረሶች ቢና ሲ ቫይረሶች ናቸው። ሌሎቹ በአጭር የሚያበቁ ናቸው። ሄፓታይተስ ቢ እና ዲ አብረው ሊኖሩ ይችላሉ። ዲ ደካማ ቫይረስ ነው። በራሱ ስ ሊያስከትል አይችልም። ነገር ግን ሄፓታይተስ ቢ ያላቸውን ሰዎች ሊያጠቃ ይችላሉ። በተጨማሪ እነዚህ ሁለት ቫይረሶች በአንድ ላይ ሲገኙ አደጋ ነው የሚሆነው የህመሙ አይነት በእንግሊዝኛው አጠራሩ ሄፓታይተስ ቢ በመባል የሚታወቀው የጉበት በሽታ አይነት ነው። የሰማችኋቸው ደግሞ ሙያዊ ማብራሪያውን የሰጡን ዶክተር እንዳለ ካሳ የውስጥ ደዌ ስፔሻሊስትና ልዩ ሐኪም እንዲሁም የጨጓራና የጉበት ልዩ ሐኪም ናቸው። በርዕሱ ዙሪያ በተሰናዳ ቅንብር በሁለተኛው አጋማሽ ክፍለ ጊዜ ጠብቋቸው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የመፈታታቸው ነገር የዘገየው ማረሚያ ቤቱ ሰነድ አልደረሰኝም በማለቱ እንደነበር አቶ አንዳርጋቸው ጽጌ ለአሜሪካ ድምፅ ገልጸዋል። የተመሰረተባቸው የሽብር ክስ በሌሉበት ከታየ በኋላ የሞት ፍርድ ተላልፎባቸው የነበሩት አቶ አንዳርጋቸው ጽጌ ዛሬ ከቃሊቲ ውህን የተለቀው አባታቸው ቤት ሲደርሱ በአካባቢው ተሰብስበው ሲጠባበቅ የነበረ ብዙ ቁጥር ያለው ደጋፊያቸው በከፍተኛ ደስታና ሆታ በመቀበሉ ቢደሰቱም ሌሎች ብዙ ያልተፈቱ መኖራቸው ግን እንደሚያሳዝናቸው ገልጸዋል። ከአቶ አንዳርጋቸው ጋር ሌሎችም ከአምስት መቶ በላይ እስረኞች በምህረትና ክሳቸው እየተቋረጠ ተለቀዋል። መለስካቸውም ሀዘር አቶ አንዳርጋቸው ጽጌ ዛሬ ተፈተው ወደ አባታቸው ቤት አካባቢ ሲደርሱ የመጡበት መኪና የአምቡላንስ የሚመስል ስለነበረ ከግቢው ውጭ ሲጠብቃቸው የነበረው ሕዝብ ብዙም አልጠረጠረም። ጥቂት ወጣቶች ግን ጠጋ ብለው እሱ ነው እያሉ መጮ ሲጀምሩ ሕዝቡ በሩጫ ይከተል ጀመረ። መኪናዋ መንቀሳቀስ አልቻለችም። ርችትም የሚተኮስ ነበረ። ሕዝቡ ጨርሶ ስሜትን መቆጣጠር አልቻለም። መኪናዋ እንደምንም የግቢውን በር አልፋ እንደ ገባች አቶ አንዳርጋቸውን በሰዎች ትከሻ ላይ ከሩቅ አዩዋቸው። በብዙ ትግልና ትርምስ አገኘዋቸው። እንኳን ደስ አለ አቶ አንዳርጋቸው፣ እንኳን አብሮ ደስ አለን ምን ተሰማህ? ይህ በጣም የሚያስገርም ነገር ነው። የጠበቀኝ እዚህ የህዝቡ ሁኔታ እና ፈጽሞ አልጠበቅኩም ነበር እንዲህ አይነት ነገር። ዝም ብዬ አባቴ ቤት በሰላም እገባለሁ ብዬ ነበር። ይህ ሁሉ ሰው መኪና መግባት እንደማይችል፣ በእግሬ መሄድ እንደማልችል አድርገው እንደዚህ ተሸክሞ በእንዲህ አይነት ሁኔታ እዚህ አስገባኝ። እንዲህ አይነት ነገር ፈጽሞ ፈጽሞ አልጠበቅኩም ነበር። ትላንትና ስንጠብቀ ነበረ። ለምን አቃቤ ሕጉ ርቅርት አድርገናል አለ እንጂ ለማረሙያ ቤቱ ሰነድ አላከም ነበረ ነው የተባልኩት። በአስተዳደሩ የተነገረኝ ሰነዱ እስከሚመጣ ድረስ መቆየት ነበረብን ያለኝ። ዛሬ ልከው ዛሬ አስፈርመው ልከውኛል። የአቶ አንዳርጋቸው አባት አቶ ጽጌ ሀብተ ማርያም ለልጃቸው በልዩ ሁኔታ ይቅርታ መደረጉን ከሰሙበት ጊዜ ጀምሮ ፍቺውን በጉጉት ነበር ሲጠብቁ የቆዩት። እሳቸውንም ስሜታቸውን ጠየቅያቸው ነበረ። ምን ወሰን የሌለው ደስታ ሰሞኑን ሲጠብቁ ነበረ። በጣም ጠብቅ ነበረውወስደኝም ነበረ። እንቅልፋ ነበረ። ከመሸ ጀምሮ ነው እንደዚህ ያጋጠመው። እንቅልፍ እንደው እንዲ አይ ቅርብ ጊዜ ነው፣ ቅርብ ጊዜ ነው፣ ወደኋላ ላይ ነው። እንኳን ደስ ያለት። ወይ ባለቤታቸው ወይዘሮ ታደለች ደግሞ እንዲህ ይላሉ። ለአባቱ ማስረከቤ በጣም ደስ ብሎኛል። ኃላፊነት ስለተሰጠኝ በዚህ በማስረከቤ በጣም የበለጠ ብዙ ደስተኛ ወኛለው። እነሱም ብዙም አላንገላቱንም። እግዚአብሔር ይስጣል። የአቶ አንዳርጋቸው ጽጌ እህት ወይዘሮ አይኔ ጽጌንም ምን ተሰማዎት ብያቸው ነበረ። ምንም የማይሰማኝ ነገር አለ። ይሄ ነው ብዬ የምልህ ነገር የለኝም። ተወ፣ ሚክስድ ነው ፊሊንጌ። ይሄ ነው ብዬ የምልህ ነገር የለም። እኔ አላየሁትም። ለአስራ ሶስት አመት አላየሁትም። ስፔሻሊ ደግሞ ባለፈው አመት አራት አመት እዚህ ሀገር ሲቀመጥ አንድ ቀን የማየት እንኳን እድል አልነበረኝም። ተከልክለሽ ነበር ተከልክየ አዎ ተከልክየ ለምን እንደተከለከሉኝ እነሱ መጠየቅ ይሻላል እንጂ እኔ እዚህ ቁጭ ብዬ የዘጠና ዓመት አባቴ ስንቅ በየሳምንቱ እንዲያስገባ የተፈቀደበት ምክንያት ምን እንደሆነ አልገባኝም መቼም ሁሉም አባት አላቸው እና ይሄንን ሽማግሌ ከኦሎምፒያ ተነስቶ ቃሊቲ ድረስ በየሳምንቱ ከወይዘሮ ታደለች ጋር ይዘው ያንን ዕቃ በሳምንት አንድ ቀን ስለሚፈቀድ የሳምንት ኮተት ነው ተሸክመው የሚሄዱት እና ይህንን አገር ይፍረደው። እኔ ምንም የምለው ነገር የለኝም። አቶ አንዳርጋቸው ብቻ ሳይሆኑ በዛሬው ዕለት ከአምስት መቶ የማያንሱ ሰዎች መፈታታቸው ታውቋል። አቶ አንዳርጋቸው ዛሬ ለደጋፊዎቻቸውና በአባታቸው ግቢ ለተቀበላቸው ህዝብ ባደረጉት አጭር ንግግር የተደረገላቸውን አስደናቂ አቀባበል አመስግነዋል። ደስታቸው ከፍተኛ የመሆኑን ያህልም ዛሬም ያልተፈቱ ኢትዮጵያውያን ብዙ ያሉ በመሆናቸው ያደረባቸውን ሐዘን አልሸሸጉም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው፣ እናመሰግናለን። ሰሞኑን የክስ መዝገባቸው እንዲቋረጥ ከተወሰነው 137 ግለሰቦችና ድርጅቶች ውስጥ የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋና የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድ እንደዚሁም ኢሳትና ኦኤምኤን ቴሌቪዥን እንደሚገኙበት ጠቅላይ አቃቢ ህግ አስታውቋል። የጠቅላይ አቃቢ ህግን ቃል አቀባይ በስልክ ያነጋግረው እስክንድር ፍሬው ተከታዩን ዘገባ ልኳል። የዚህ መረጃ መነሻ ባለፈው ቅዳሜ የፌዴራሉ ጠቅላይ አቃቤ ሕግ የሰጡት መግለጫ ነው። ጠቅላይ አቃቤ ሕጉ በዚሁ መግለጫ 567 ታራሚዎች ይቅርታ እንደተደረገላቸው አስታውቀዋል። ከመካከላቸው የልዩ ይቅርታ ተጠቃሚዎች መኖራቸውን፣ ከእነዚህም ውስጥ የግንቦት ሰባት ከፍተኛ አመራር አባል አቶ አንዳርጋቸው ጽጌ አንዱ መሆናቸውንም ገልጸው ነበር። ቆየት ብሎ ግን ሌሎች ዝርዝር ጉዳዮችን መውጣት ጀምረዋል። በዚህም መሰረት በሽብር ተከሰው መዝገባቸው በመጣራት ላይ የነበረ 137 ግለሰቦችና ድርጅቶች የዚህ ውሳኔ አካል መሆናቸውን ጠቅላይ አቃቤ ህግ አመልክቷል። የጠቅላይ አቃቤ ህግ ቃል አቀባይ አቶ ተስፋ ያለም ነው ማምሻውን በስልክ እንደገለጹልኝም የክስ መዝገባቸው እንዲቋረጥላቸው ከተወሰነው ግለሰቦች መካከል የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋና የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድ ይገኙባቸዋል። የኢትዮጵያ ሳተላይት ቴሌቪዥን ኢሳትና የኦሮሞ ሚዲያ ኔትወርክ ኦኤምኤን ደግሞ የክስ መዝገባቸው እንዲቋረጥላቸው ከተወሰነላቸው ድርጅቶች መካከል መሆናቸውን ቃል አቀባዩ ገልጸዋል። ሁሉም የተከሰሱት በሌሉበት ነው። አቶ አንዳርጋቸው ጽጌን ጨምሮ ክሳቸው የተቋረጠላቸውና ይቅርታ የተደረገላቸው ታራሚዎች ዛሬ ከሰዓት ከማረሚያ ቤት መውጣት መጀመራቸውንም አቶ ተስፋዬ ተናግረዋል። እስረኞቹን መፍታት የተጀመረውም የጠቅላይ አቃቤ ሕግ ትእዛዝ ለማረሚያ ቤቱ በመላኩ ነው ብለዋል። አቶ አንዳርጋቸውም ሆነ ይቅርታ የተደረገላቸው ሌሎቹ ታራሚዎች እስከዛሬ ያልተፈቱት ይሄው የወረቀት ስራ እስኪጠናቀቅ መሆኑንም ቃል አቀባዩ ገልጸዋል። ትናንት በቃሊቲ ማረሚያ ቤት ሲገቡና ሲወጡ የታዩትም የታራሚዎችን አያያዝ ለመመልከቱ መደበኛ ስራ የተጓዙ የእኛ መስሪያ ቤት ተሽከርካሪዎች ናቸው ብለዋል። የጠቅላይ አቃቤ ሕጉ ቃል አቀባይ ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁኝ እስክንድር የኢትዮጵያ መንግሥት በግንቦት ሰባት ሊቀመንበር በኢሳት ቴሌቪዥን በኦሮሞ ሚዲያ ኔትወርክና በሥራ አስኪያጁ ላይ መስርቶት የነበረውን ክስ ማቋረጡን ተከትሎ ከየድርጅቶቹ ምላሽ ይዘናል በቅድሚያ ከአርበኞች ግንቦት ሰባት ከፍተኛ አመራር አባልና የፖለቲካ ጉዳዮች ምክትል ኃላፊ አቶ ነአምን ዘለቀነንስማ ሄኖክ ሰማ እግዜር ነው ያነጋገራቸው የወንድማችን የጓዳችን የአቶ አንዳርጋቸው ጽጌ መፈታት ለንቅናቄያችን አባላት ደጋፊዎች፣ እንዲሁም በአጠቃላይ ለፍትሕና ለነጻነት ሲታገል መስዋዕት ሲሆን ለነበረው የኢትዮጵያ ሕዝብ ሁሉ ከፍተኛ ደስታ እና ተስፋንም የፈነጠቀ ነው ብለን እናምናለን። ይሄ ትልቅ ጅምር ነው። የእሱ መፈታት ከፍተኛ መነቃቃትን ፈጥሮልናል ለሁላችንም። ዛሬ ነው እንግዲህ መፈታቱን እና ቤቱ መግባቱን ያረጋገጥ ነው። ከዚህም በተጨማሪ የኢትዮጵያ ጠቅላይ አቃቤ ሕግ በፓርቲያችሁ መሪ በዶክተር ብርሃኑ ነጋ እንደዚሁም ደግሞ በኢሳት ቴሌቪዥን ሌሎችም የቴሌቪዥን ጣቢያዎችና መሪዎችን ጨምሮ በፍርድ ቤት የቀረቡ ክሶችን እንደሰረዘ አስታውቋል። ይህንንስ በተመለከተ ያላሽ ፓርቲያችሁ ያለው ምላሽ ምንድን ነው? አሁንም ጥሩ ጅምር ነው ብለን እናምናለን ነገር ግን ከዚህ በፊትም የተከሰሱ በርካታ የንቅናቄያችን አመራሮች እንዲሁም ሌሎች ታጋዮች የፖለቲካ ፍርድ እንደዚሁ እንዳሁኑ አይነት የተካሄደባቸዋሉ እና እነኝህም እንደሚሰረዙ እና ውድቅ እንደሚሆኑ በጠቅላላ የጸረ ሽብር ሕግና ሌሎች አፋኝ ሕጎች እንደሚሰረዙ ተስፋ እናደረጋለን። ይሄ ጥሩ ጅምር ነው ከማለት ባለፈ ተጨባጭ የፖለቲካ ውይይት እንደሚታወቀው ፓርቲያችሁ በሰላማዊ ድርድር የማይሆን ከሆነ በኤርትራም እንደዚሁ ጦር አሰማርታችሁ በማሰልጠን ትጥቅ ትግል ድረስ ለመሄድ ርዮት ያለው ፓርቲ ስለሆነ ይህን እንደው በተጨባጭ የፖለቲካ ለውጥ ምን ያመጣል ብላችሁ ታስባላችሁ? ጥሩ ጅምር ነው ከማለት ባለፈ ጥሩ ጅምር ነው ከማለት ያለፈ እንግዲህ እንደሚታወቀው ኢትዮጵያ ውስጥ ሀያ ሰባት ዓመት ሰፍኖ የነበረው የመቃ ያፈና እና አምባገነን አገዛዝ ነው። ይህንን ለመለወጥ በአዲሱ ጠቅላይ ሚኒስትር ያደጉ ውስጥ ባሉ የለውጥ ኃይሎች በእውነቱ ከፍተኛ ፍላጎትና ቁርጠኝነት ካለ እና ተጨባጭ እርምጃዎች እንዳሁኑ ከተወሰዱ እንዳልኩት ብዙ በርካታ አፋኝጎች አሉ። መዋቅራዊ ለውጦች መደረግ ያለባቸው አለ። ከሁሉም የፖለቲካ ኃይሎች ከእኛ ጋር ብቻ ሳይሆን ይሄ የኢትዮጵያ ጥያቄ ስለሆነ ከሁሉም የፖለቲካ ኃይሎች ጋር ለመደራደር ብሔራዊ ለማድረግ ፍላጎት ካለ በእኛ በኩል ፈቃደኛ እንደሆንን በመግለጫም በይፋም አስተዋውቀናል። በቅርብ ቀናት በቅርብ ጊዜያት የቀረበላችሁ የውይይት ጥሪ አለ። የተለያዩ ከዚህ ቀደም የትጥቅ ትግል የሚያካሂዱ ኃይሎች ወደ አዲስ አበባ ሲገቡ ተመልክተናል እና ይህንን በተመለከተ ከእናንተ ፓርቲ ጋር በተጨባጭ የደረሰ እንወያይ ወይ ውይይት እንጀምር ጥሪ አለ። እኛ በሶስተኛ ወገኖች በየጊዜው ለመወያየት ይፈልጋሉ ከመንግስት ጋር የሚል ልዩ ልዩ ጥቆማዎች እናገኛለን። በተረፈ በግልጽ በቀጥታ ለእኛ የደረሰ ጥሪ የለም። ከዚህ በተጨማሪ እንግዲህ አቶ ነአምን በእናንተ በኩል ግን እንደ ቅድመ ሁኔታ ወደ አዲስ አበባ ለመመለስም ሆነ ውይይትም ይዞ በውጭም ሆኖ የፖለቲካ ኃይል ሆኖ በኢትዮጵያ የዴሞክራሲ ስርዓት ግንባታ ላይ ለመታገል ምንድናቸው መስፈርቶቻቸው? ኢትዮጵያ ውስጥ ምን ለውጥ ይምጣ? በእኛ በተደጋጋሚ ይፋ እንዳረግ ነው። በተለይ አዲሱ ጠቅላይ ሚኒስትር ዶክተር አብይ ከመጡ በኋላ ኢትዮጵያን ለሀቀኛ ትክክለኛ ፋንክሽናል የሆነ የሚሰራ ዴሞክራሲያዊ ስርዓት ለማሸጋገር ከተፈለገ ተጨባጭ እርምጃዎች መወሰድ አለባቸው። ከነኝም ውስጥ እንግዲህ በቀዳሚነት አሁን እንደተደረገው ሁሉንም የፖለቲካ እስረኞች አቶ አንዳርጋቸው ጽጌን ጨምሮ በየክልሉ በየቦታው የሚገኙ በብዙ ሺ የሚቆጠሩ የፖለቲካ እስረኞችን መፍታት አንዱ ነው። ይሄንን በህዝብ ላይ የተጫነ አስቸኳይ ጊዜዎች ማንሳት ሌላው ነው። ከምርጫ ዘጠና ሰባት በኋላ የፖለቲካ ምህዳሩን ለማጥበብ መሰረታዊ በዚህ በራሱ በህገ መንግስቱ የሰፈሩትን ቤዚክ ወይም መሰረታዊ የሰብአዊና የፖለቲካ መብቶች ያፈነ የጸረ ሽብር፣ የመያዶች፣ የነጻውን ፕሬስ ያፈኑ ህጎች መሰረዝ እንዲሁም ደግሞ አጠቃላይ የኢትዮጵያ ችግር ከዚህ ካለው ስርዓት ካለው ኢህአዴግና ካለው መንግስት በላይ ስለሆነ ውስብስብ ስለሆኑ ፖለቲካ፣ ኢኮኖሚ ችግሮች ሀገሪቱ በሁሉም ባለድርሻዎች፣ በሁሉም የፖለቲካ ሀይሎች፣ በሁሉም ሲቪክ ሀይሎች ብሔራዊ ጉባኤ የሚያስፈልገው እና በዚህ ላይ በጥልቀት ተዋይቶ የሀገሪቱን ፖለቲካዊ ችግሮች ለመፍታት የሚያስችል አቅጣጫ የሚያስፈልገው ነው። በዚህ መልኩ ነው መደረግ ያለበት። ይሄ የተናጠል ድርድር ብቻ ሳይሆን አጠቃላይ ሁሉን አቀፍ የሆነ የሁሉም ባለድርሻዎች የሚያደርጉት ብሔራዊ ውይይት እና መግባባት ወደዛ ወደምንፈልገው አቀኛ ዴሞክራሲያዊ ስርዓት ሊያሸጋገር የሚችለው እንግዲህ ያው እንደሚታወቀው በዚህ አገዛዝ ሁሉም ተቋማት የታፈኑበት እና ሁሉም ተቋማት ለአንድ ፓርቲ ለአንድ የፖለቲካ ቡድን ስልጣን መጠበቂያ የሆነበት ይሄ የደህንነቱም፣ የሰራዊቱም፣ የፍትህ ተቋማት፣ የነጻ የምርጫ ቦርድ እና በርካታ የሀገሪቱ ተቋማት የአንድን የፖለቲካ ቡድን የበላይነት የሀደግን የበላይነት የህወሓትን የበላይነት ያሰፈኑ ስለሆኑ እነኚህ ሁሉ መዋቅራዊ ለውጦች የሚያስፈልጋቸው ናቸው። በዚህ ከዚህ ጋር በተገናኘ የሚደረጉ ተጨባጭ እርምጃዎች እየገመገም እንሄዳለን ማለት ነው። እነኚህ ናቸው ወደ ሀቀኛ ዲሞክራሲያዊ ስርዓት እነኚህ ሲስተካከሉ የሚያሸጋግሩ። ይሄን ሁሉ ለማድረግ ግን ብሔራዊ ውይይት ያስፈልጋል። ሁሉም ባለድርሻዎች በሀገሪቱ ችግሮች ዙሪያ መወያየት አለባቸው። መዋቅራዊ ለውጦች መኖር አለባቸው። የተለያዩ እርምጃዎች መውሰድ አለባቸው። ይህን እንግዲህ ብሔራዊ ውይይቱ ላይ እነኝም በሰፊው ተወያይቶ ለሀገሪቱ የሚበጀው መፍትሄ ለማስቀመጥ ይቻላል ብለን እናምናለን። በጣም ነው የማመሰግነው። አቶ ነአምን ዘለቀ የአርበኞች ግንቦት ሰባት ከፍተኛ አመራር እና እንደዚሁም የፖለቲካ ጉዳዮች ምክትል ኃላፊ ናቸው። ለሰጡኝ ማብራሪያ አመሰግናለሁ። በጣም አመሰግናለሁ ሄኖክ፣ እንዲሁም ቮይስ ኦፍ አሜሪካ ክሶቻቸው መቋረጡ ዛሬ ከተገለጸላቸው አንዱ የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድ የሚከተለውን ብሏል። እንግዲህ የኢትዮጵያ መንግስት ከዚህ በፊት በትግሉ ጊዜ የህዝባችንን ድምፅ ለማፈን እና በየደረስ ያለውን ጭቆናና ሰቆቃ እንዳይወጣ ስለፈለገ ወይምንንም እኔንም ለማፈን በተለይ ደግሞ አገር ቤት ውስጥ ያሉ ዘጋቢዎቻችንንና አድማጮቻችንን ለማፈናናት በማሰብ በሽብር ከሶን ነበረ። የዚህ ክስ አላማ የህዝቡን ድምፅ ማፈን እኛንም አስበርግጎ ከስራ ውጭ ማድረግ ነበረ። ያ ስላልተሳካና በኃይል መሄድ ስላልቻለ፣ የህዝቡ ትግል ጠንክሮ በመሄዱ የቄሮ ጉልበት እየጠረከረ በመሄዱ ስርዓቱ በጉልበት ከመሄድ ይልቅ ወደ ሰላም እና ወደ ጠረጴዛ ዙሪያ ለመምጣት የተገደደበት ሁኔታ ነው ያለው። በዚህም ጋር ተያይዘው ብዙ ብዙ እስረኞች የተፈቱበት ሂደት አለ። አሁንም በሀሰት የተከሰስነውን እኔንም ሌሎችንም ግለሰቦች እንዲሁም ተቋማትን ክሱ እንዲቋረጥ ለማድረግ የተቻለበት ሁኔታ ነው ያለው። ስለዚህ የህዝባችን ትልቅ ውድል ነው። በመንግስትም ውስጥ ደግሞ ከጉልበት ይልቅ መወያየት፣ ከቡጢ ይልቅ ድርድር ይሻላል ብለው ጠንከር ያለ አቋም ይዘው የመጡ ግለሰቦች ወደ አመራር በመምጣታቸው ይህ ነገር ሊሳካ የተቻለበት ሁኔታ ነው ያለው። ስለዚህ ጥሩ ዜና ነው። እንደ መገናኛ ብዙሀን መሪነትስ ይሄ ለመገናኛ ብዙሀን ነፃነት የተለየ ሀሳብን በማስተናገድ ምን ሚና ይኖረዋል የሚለውጠው ነገር አለ ወይ ብለህ ታስባለህ? ጥሩ ጅምር ነው ግን በቂ አይደለም። ኢትዮጵያ ውስጥ የመገናኛ ብዙሀን በነጻነት እንዳይሰሩ የሚያደርጉ ሕግጋቶች እና አካሄዶች መወገድ አለባቸው። አሁን ያለው የአስቸኳይ ጊዜ አዋጅ መነሳት አለበት። የጸረ ሽብር ሕጉ መነሳት መቻል አለበት። የፕረስ ሕጉ መቀየርና ነጻ ፕረስ በሚያመች መተካት አለበት። የሲቪል ሶሳይቲ ህጎች ህጉ መነሳት አለበት እና እነዚህ ለነፃ ሚዲያ ለነጻ የፖለቲካና ማህበራዊ እንቅስቃሴ እንቅፋት የሆኑ ጋሬጣ የሆኑና ለአምባገነን አካሄድ ድጋፍ ሲሰጡ የነበሩ ህጎችና አሰራሮች መነሳት አለባቸው። እነዚህ ስራዎች ከተነሱ፣ ግጋቶች ከተነሱ ነጻና ገለልተኛ የሆነ ሚዲያ ማቋቋምና መስራት ይቻላል። ለሀገሪቷ ደግሞ በጣም አስፈላጊ ነው ብዬ ነው የማስበው። ግን አሁን ባለንበት ደረጃ ጅምሩ ጥሩ ቢሆንም ለኦኤምኤንም ሆነ ለሌሎች ሚዲያዎች ሀገር ቤት ውስጥ ገብቶ ለመስራት የሚያስችል ነው ብዬ ላየው በጣም ነው የማመሰግነው። ጃዋር መሐመድ የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ፣ ለሰጣህ ማብራሪያ አመሰግናለሁ። ኤኖክ፣ እኔም አንተና ዲወንም የጊዜው ለመሰጡ ጅድሎ ከልብ አመሰግናለሁ። ወደሚቀጥለው ዘገባ ስንሻገር መንግስት በፖለቲካ ምክንያት የታሰሩ ዜጎችን መፍታት ያለበት በአንድ ጊዜና በአጠቃላይ ምህረት እንጂ ተራ በተራ አይደለም ሲሉ ዶክተር መረራ ጉዲና ተናገሩ። የግንቦት ሰባት ከፍተኛ አመራር አቶ አንዳርጋቸው ጽጌ መፈታትም በገዢው ፓርቲና በመንግስት ዘንድ መሰረታዊ የፖለቲካ አካሄድ ለውጥ መኖሩን ስለማሳየቱ እርግጠኛ አይደሉም። እስክንድር ፍሬው ተከታዩን ዘገባ ልኳል። በኢትዮጵያ የፖለቲካ መሪዎችንና ሌሎች ታሳሪዎችን የመፍታቱ ሂደት ወደ ሌላ ምዕራፍ ተሸጋግሯል። እንሆ ዛሬ ከሰዓት የግንቦት ሰባት ከፍተኛ አመራር አባላቱ አንዳርጋቸው ጽጌ ከቃሊቲ ማረሚያ ቤት ተፈተዋል። የዚሁ ፓርቲ ሊቀመንበር ዶክተር ብርሃኑ ነጋ የክስ መዝገብም እንዲቋረጥ ተደርጓል። እነዚህን የግንቦት ሰባት አመራሮች ጉዳይ ለየት የሚያደርገው ከዚህ በፊት የሞት ፍርድ የተፈረደባቸው መሆኑ ብቻ አይደለም። ግንቦት ሰባት ከኦነግና ከኦብነግ ጋር አንድ ላይ በኢትዮጵያ መንግስት በሽብርተኝነት ተፈርጆ የቆየ ድርጅት ነው እንኳን አመራሮቹ ግንኙነት አላችሁ የተባሉ በርካቶች በዚህ ድርጅት ስም መታሰራቸው የአደባባይ ሚስጥር ነው። ግንቦት ሰባት የፖለቲካ ድርጅት ስም መሆኑን አናውቅም ያሉ አርሶ አደሮች ሳይቀሩ ግንኙነት አላችሁ ተብለው መታሰራቸውን ሲገልጹ ቆይተዋል። ከነዚህ መካከል ከጎንደር የተያዙትና በቅርቡ የተፈቱትን መሪ ጌታ ወርቁ ፈረደ ሞላን የመሳሰሉት ይገኙባቸዋል። ሁለት ሺ ሰባት ሚያዝያ ስድስትን ወት ያዝኩት ያው መጣሁ። ማከላዎች ያስገቡ ደሞ 2007 ግንቦት 13 እንደታሰርኩ ምህለ ማልቀም ስም ማልቀምስ ገባው ወደ ስቀው እንደጨራ ስጋ ተሰቀልኩ፣ እንጠለጠልኩ ነፍጠኛ ይድረስ ለየተዋኩ ስደበደብ ከረምኩ። ከቁስል ሻእቢያ ካቆሰለ በላይ ደሞ ራሱ ወያኔ ቁስል ቆሰል አድርሶኛል። እርስዎ በምን ጉዳይ? በሽብር ማለት ከ ከውጭ ካሉ ኢትዮጵያን ድርጅቶች ጋር ግንኙነት አለው ተብለው ነው የተፈረደበት የታሰሩት የተፈረደበት እንግዲህ እንደሚታወቀው የአደግ ወያኔ የሚጠቀምበት መጠቀሚያ ነገሮች አሉ። በኦሮሚያ ከመጣን ኦነግናል፣ በአማራ ደግሞ አባት አረበኛ ግንቦት ሰባት ይሄዳል። እኛ የተከሰስነው በግንቦት ሰባት ነው። እሱ ግንኙነት አልነበረውም እዛ ጋራ መኖሩን ይብዛ አይብዛ መጠናከር አይጠናከር አናውቀው መዛንሳት አታውቁም። ስለዚህ ስለሚባሉ ድርጅቶችም አታውቁም። እንዲሁም ግንቦት ሰባት ከዚህ ገባን በኋላ ማዕከላዊ ሲያባዙት እንጂ እኔ የግንቦት ሰባት ይባል ቀን እንጂ የሰው ግንቦት ሰባት አላውቅም ብዬ ምርመራ ተናግሬ ያለሁት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና በቅርቡ ታስረው የነበረውም የግንቦት ሰባት ሊቀመንበር የተገኙበትን የብራስልስ የአውሮፓ ህብረት ስብሰባ ተካፍለው ሲመለሱ ነው። ዛሬ ግን መንግስት እንኳን ግንኙነት አላቸው በሚል የተጠረጠሩትን ራሳቸውን አመራሮቹንም እየፈታ ነው። ዶክተር መረራ ይህ በመንግስት በኩል የፖለቲካ አካሄድ ለውጥ መኖሩን ስለማሳየቱ እርግጠኛ አይደሉም። የእኔ ግምገማ ኢህአዴግ ያው ድሮ በለመደበት መንገድ መግዛት እንደማይችል ከውስጥም ከውጭም ያሉት ግፊቶች ያሳያሉ። ስለዚህ ይህንን ክፉ ቀን ምን አድርግ የኢትዮጵያ ሕዝቦችንም ጥያቄዎች ተቃዋሚዎችንም ምናልባትም በአንዳንድ አቶ አንድ አድርጋቸው ደግሞ የፈረንጆችንም ይጨምራል። እንግሊዝ ዜጋ ስለሆኑ አንዳንድ ነገሮችን እየመዘኑ የሚፈቱ ይመስሉኛል። እኛ በአጠቃላይ ስንጠይቅ የነበረው ፖለቲካ እስረኛ እንዲፈታ ነው። የፖለቲካ እስረኞች በተወሰነ ደረጃ ሁኔ ተጨማሪ የሚታስሩ አሉ። በተለይ ኦሮሚያ ብዛት ያላቸውን የማቃቸው ያልተፈቱ አሉ። በተለይ እጅግ በጣም እስካሁን ድረስ ልቤን የምናካው ሁለት እግር የለለው ከፋለው ተፈራ የሚባል በኦነግ የታሰረ ከአስራ ሁለት ዓመት ያላነሰ ጊዜ ታስረዋል። በኦነግ አባልነት ተጠርጥረው የታሰሩ እንደዛ ነው ያሉኝ። ተጠርጥሮ የታሰረ ሰው አሁንም ቢሆን ከአስራ ሁለት ዓመት ሁሉ ነው የታሰረው። ይህ ሰው ራሱን መርዳት የሚችልበት ሁኔታ ላይ አይደለም። እንዳልኩ ሁለት እግር ያለውም ስታመም ሰዎች በአልጋ ጋር ተሸክመን ነው የሚሄዱት። አይቻለሁ። ም አይነ ስለዚህ እንደውም ደግሞ የሆሮ ጉድሩ ለማመገድ ሳያ የተወልዶ ያደገበት አካባቢ ነው ይሄ ልጅ። ሲፈቱም እያዩ የሚፈቱ ይመስላሉ። ምናልባት የውስጥ ግፊት፣ የውጭ ግፊት፣ ማን ይጎዳል፣ ማን ይጠቅማል፣ ምን ይገኛል የሚለው እና ኢህአዴግ ይህንን ከሚያደርግ እኔ አሁንም ቢሆን አዲሱ ጠቅላይ ሚኒስቴርም የሚመክረው ምናልባት ቪኦኤም ይህን ካስተላለፈ የእስረኞቹን ጉዳይ በተለይ የፖለቲካ እስረኞች ጉዳይ አጠቃላይ ምሕረት ቢያደርጉ ይሻላቸዋል። ቅንጭብ ምንድነው ፈረንጆች ቱ ሊትል ቱ ሌት የሚሉት አለ። ዛሬ አንድ ሶስት ሰዎችን ወይ መቶ ሰዎችን ወይ ምናምኖችን ፈቶ እንደገና ሁኔታውን የማየትም ሊሆን ይችላል፣ በተለያዩ ግፊቶችም ደግሞ ሰውን የመፍታት ሊሆን ይችላል። ይህን የእስረኞችን ጉዳይ አንድ ጊዜ ቢገላገሉ ነው የሚሻላቸው፣ ለመንግስቱም ለኢህአዴግም። ለምሳሌ አዲሱ ጠቅላይ ሚኒስትር ሱዳን፣ ሳውዲ አረቢያ የት ሄዶ እስረኛን የሚያስፈታ ከሆነ በኢትዮጵያ መንግስት እጅ ያሉትን የፖለቲካ እስረኞች እንዴት በሙሉ መፍታት አቃተው? ችግር አለ ማለት ነው ወይ? ከራሱ ሀይል ውጭ እስረኞች እንዳይፈቱ የሚፈልጋለ፣ ወይ ደግሞ በተለይ እንደ ኦሮሞ እስረኞቹ አይነት ነገር ተለይቶ እንዲቀሩ የሚገፋ ሀይል አለ። ግራ ይገባሃል ማለት ነው። እና ጽድቁ ጥሩ ነው። ግን ጽድቁ ሁሉንም ቢያጠቃልል ለብሔራዊ መግባባቱም ለብሔራዊ እርቁም እኔ የተሻለ ይሆናል የሚል ግምታለኝ እና ስለዚህ እንግዲህ የተደባላለቀ ነገር ለማለት ነው። አንዳርጋቸው መፈታት ጥሩ ነው፣ ፈረንጁ ዓለምም የሚጠብቀው ነው። ምናልባት ወደ ብሔራዊ እርቅ አንድ እርምጃ ወደፊትም ብሎ የሚያስቡ በተለይ የግንቦት ሰባት ደጋፊዎች ሊኖሩ ይችላሉ። ነገር ግን እርግጠኛ ነኝ የግንቦት ሰባት አባሎች አሁንም እስር ቤት አወቁም አላወቁም በዛ ስሜት አስሮ የሚጠፋው አይመስለኝም። ባለኝ መረጃ አሁንም ምስል ላይ ያሉ እንትን አሉ። ስለዚህ የተጨበጠ ምናልባት ለሁላችንም ተስፋ የሚሰጥ በእጅ የተጨበጠ የሚዳሰስ ወደዛ እየሄዱ አይደለም። ዳርዳሩን እስረኞችን መፍታት ጭምር ነው። እስረኞች እንግዲህ ሁላችንም እንደምንገነዘበው ወንጀል ሰርተን አይደለም የታሰር ነው። ወይም ሽንኩርት ሰርቀን አይደለም የታሰር ነው። የመብት ጥያቄ በማንሳታችን የመብት ጥያቄ በማግፋታችን እነሱም ዛሬ ታድሶ ብሎ የሚመጻደቁበትም አዲሱ ጠያቂ ትውልድ እንዲፈጠር በማድረጋችን ነው። እንዲሁም ትናንት ማነው ፕሬዚዳንቱ ዶክተር ሙላቱ ተሾመ የገረመኝ መጽሐፌን አንብቦ ይሁን አላነበበ ይሁን የ2007 ምርጫ ላይ ምርጫውን ኢህአዴግ ብሰርቀንም አምባገነን የፖለቲካ ስርዓትን ለመሸከም ትከሻ የሌለው አዲስ ትውልድ ፈጥረናል ብዬ ጽፋለሁ መጽሐፌ ላይ። ትናንትና ይህንን የሚመስል ነገር ነበረ። የግንቦት ድል በዓል ውጤት የሆነው ፌዴራላዊ ዴሞክራሲያዊ ስርዓታችን የሕዝባችን እኩልነትን ለማረጋገጥና ልማትን ለማፋጠን ካስገኘልን ምቹ ሁኔታ ባሻገር ጠያቂና ተሟጋች ሕብረተሰብን በመፍጠር በኩል ያመጣልንን ለውጥ ፈጽሞ ልንዘነጋው አይገባም። ይህም በመሆኑ ነው ዛሬ ያለን ትውልድ ድህነትን ወይም አንዳች የመብት ረገጣን አሊያም ኢፍትሃዊነትን አሜን ብሎ ለመቀበል ወይም ለመሸከም ትከሻ የሌለው። ከኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ከዶክተር መረራ ጉዲና ጋር ያደረግኩትን ቃለ ምልልስ ቀሪ ክፍል በነገ ውለት እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርና ሌሎችም ዘጋቢዎቻችንን ሁሉ እናመሰግናለን፣ ከዚህ ከስቱዲዮ ላቀረቧልን ዘገባዎች። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። አሁን ከምሽቱ 3 ሰዓት ከ36 ደቂቃ ሆኗል። አዲስ አበባ ላይ የትንታኔው መጽሔት ይቀጥላል። በደቡብ ክልል በሲዳማና በኦሮሚያ ምዕራብ አርሲ ዞኖች አዋሳኝ አካባቢ ላይ ከደረሰ የመሬት መንሸራተት የተረፉ ሰዎች ሌላ አደጋ እንዳይደርስባቸው አስፈላጊው እርዳታ ሊደረግላቸው ይገባል፣ ሲል በውጭ የሚገኘው የሲዳማ ብሔራዊ ዲሞክራቲክ ንቅናቄ ጥሪ ያሰማ። የአካባቢው ተወላጅ የሆኑና የሲዳማ ዜና መረብ የሚል ዌብሳይት ከፍተው የሚንቀሳቀሱ ወጣቶች በበኩላቸው አካባቢው የተዘነጋ መሆኑን ጠቅሰው የአካባቢው አስተዳደር ለማህበረሰቡ ትኩረት ሊሰጠው ይገባል ብለዋል። በትናንትናው ምሽት በአደጋው ሰላሳ ሁለት ሰዎች መሞታቸውን መዘገባቸው ሰዎችን የሚታወስ ነው። ጽዮን ግርማ ነች ዘገባውን ያዘጋጀችው። በሲዳማና ምዕራብ አርሲ ዞኖች አዋሳኝ በጭሬ ወረዳ ሀሊላ መሎ ቀበሌ ገበሬ ማህበር በሚገኙ ሀሊላ መሎ ፍንጩሀና ወሸረቤ በተባሉ መንደሮች በደረሰ የመሬት መንሸራተት አስራ ስድስት ሴቶችና ስምንት ወንዶች በድምሩ ሀያ ሶስት ሰዎች ህይወታቸው ማለፉን በትላንትናው ምሽት መዘገባችን ይታወሳል። በተጨማሪም በጋሞጎፋ ዞን ዳራ ማሎ ወረዳ በጮዬ በተባለ አካባቢ በከፍተኛ ዝናብ ምክንያት ዘጠኝ ሰዎች መሞታቸውና አስራ ሰባት ሰዎች መጎዳታቸውንም መዘገባችን ይታወሳል። እዚህ ዩናይትድ ስቴትስ ውስጥ የሚገኙ የአካባቢው ነዋሪዎች አካባቢው የተዘነጋ በመሆኑ እንዲህ አይነት የተፈጥሮ አደጋ ሲመጣ በቀላሉ የሰዎችን ህይወት ይቀጥፋል ይላሉ። በሐዋሳ ዩኒቨርሲቲ የሲቪክ እና የፍልስፍና መምህር የነበረውና አሁን የሲዳማ የዜና መረብ በሚል በማህበራዊ ሚዲያ ላይ አካባቢውን ሁኔታ የሚከታተለው አቶ ያሬድ እስጢፋኖስ እንዲሁም የሲዳማ ብሔራዊ ዴሞክራቲክ ንቅናቄ መስራች እና ሊቀመንበር አቶ በቀለ ዋዩን አነጋገራቸው ነበር። መጀመሪያ አቶ ያሬድ እስጢፋኖስ አካባቢውን በተመለከተ ከሚያብራሩበት ይጀምራል። አካባቢው እንግዲህ ጭሬ ወረዳ ላይ ነው ያለው ከልማት በጣም በጣም የራቀ ነው። ከሁሉም በላይ ግን አጠቃላይ ሲዳማ ዞን ከፍተኛ የሆነ የመሬት ጥበት ያለበት አካባቢ ነው። እስከ ሰባት መቶ ሰው በአንድ ኪሎ ሜትር ስኩዌር አካባቢ የሚኖርበት ስለሆነ ሰው ደኑን እየመነጠረ በየተራራው በየገደራማ አካባቢ ነው የሚኖረውና ይሄ የመሬት ጥበት ገፍቷቸው ወደ ተራራ አካባቢና መኖር የማይቻልበት አካባቢ በሚኖሩበት ሁኔታ ነው ይሄ አደጋ እየተፈጠረውና ይሄ አደጋ ማስቀረት የሚቻል ነው ብዬ ነው ማምነውን የፐርሰናል ምክንያቱም አካባቢው የወረዳው መንግስት ህብረተሰቡን በማስተማርና አደጋ ሊያደርሱ ከሚችሉ ቦታዎች በማራቅ እንዲሁም ደግሞ ልማትን እና መንገድን በማስተካከል የተሻለ አደጋን ማስቀረት የሚቻልበትን ዘዴዎች መፍጠር የሚቻልበት ሁኔታ ነበር ብዬ ነው ማምነው። አቶ በቀለ፣ እንግዲህ አቶ ያሬድ አደጋው ከመሬጥበት ጋር በተያያዘ የመጣ ነው እያሉ ነው እና በእርስዎ በኩል እንዲህ ያለ አደጋ እንግዲህ የተፈጥሮ ነው። የተፈጥሮ አደጋ ደግሞ በተለያዩ ቦታዎችና አካባቢዎች ይደርሳል። የሲዳማውን አሁን የደረሰውን አደጋ ለየት የሚያደርገው ነገር አለ ይላሉ? አደጋዎች ይደርሳሉ ተፈጥሮ ሊደርሱ ይችላሉ። ነገር ግን ተፈጥሮን የሚያደርሰውን አደጋ መከላከልም ይቻላል። አደጋም እንዳይደርስም ማድረግ የሚቻልባቸው ሁኔታዎች አሉ። በተለይ ቦታው በጣም እንደ ዞን የተዘነጋና የፖለቲካ አመራሩ በጣም የደከመ ኃላፊነት የጎደለው መሆኑ ነው። አዎ ለዚህም ነው አንዳንድ አሁን ይህ አካባቢ በጣም እሱ እንዳለው በጣም ጥበት አለ። ያንን ጥበት መጠቀም አካባቢውን በጠበቀ መልኩ መጠቀም ይቻል ነበር። ነገር ግን በጣም የፖለቲካ አመራሩ በጣም የደከመ ከመሆኑ የተነሳ እነዚህን ችግሮች ካለመቅረፍ እነዚህ ችግሮች ለምሳሌ የአካባቢ ጥበቃ እነዚህ ደኖች ጥሩ በጣም የታወቀ ነው። በተለይ ሲዳማ አግሮ ፎሬስትሪ በጣም የታወቀ ነው። አሁን ሰዎች ደኑን የሚያራቁሱበት መኖር መከልከል የሚገባቸው ቦታዎች፣ ህዝቡ መስፈር የማይገባቸው ቦታዎች ሰዎች የአመራሩ በትንሽ ብርና በሙስና እያሰፈረ እንትን የሚያደርግበት ሁኔታ ነው ያለውና ያ በጣም ትልቅ ችግር ነው ነው አዎ አሁን እኛ የምንለው እሱ ብቻ አይደለም። በተለያዩ ቦታዎች ካለው ከጥበቱም ከሁሉም ነገር ተነስቶ ብዙ ችግሮች ሊደርሱ እንደሚችሉ ከአሁን በዓለም ለሚደርሰው ችግር መንግስትም ሆነ የህዝቡ ትልቅ ዝግጅትና አካባቢውን በመጠበቅ ላይ ትልቅ ስራ መስራት እንዳለበት ነው። እንግዲህ የአካባቢው ተወላጆች እንደሆናችሁ ገልጻችሁልኛልና አሁን በዛ አካባቢ በተለይ በሲዳማ ዞን ወደ ሀያ ሶስት ሰዎች ህይወታቸው ማለፉ ተገልጿል። ከዛም ደግሞ አደጋው ሌላ ተጨማሪ አደጋ ሊደርስ ይችላል በሚል የዛ አካባቢ የነበሩ ነዋሪዎች ወደ ሌላ ቦታ እንዲሄዱ ወይም በአንድ ቦታ ተሰባስበው እንዳሉ ተገልጿል እና በእናንተ በኩል እነዚህን መልሶ ለማቋቋም ያደረጋችሁት ድጋፍ እርዳታ አለ ወይ? ምንድን ነው ስ የሚያስፈልጋቸው? ያጣራችሁት ነገር አለ? አቶ ያሬድ፣ ከአሁን ድረስ በኦንላይን ላይ የጎፈንድሚ ክሬት አድርገን ህዝብን ለማንቀሳቀስ እያሰብን ያለ ነው። ጎፈንድሚ በኢንተርኔት ገንዘብ መዋጮ የሚሰበሰብበት ማለት ነው መንገድ አው፣ በዛ መንገድ ለማድረግ ኦልሬዲ ኮሚቴ አዋቅረን እየተንቀሳቀስን ያለ ነው ያህን፣ በቅርብ እንጀምራለን። የበለጠ ግን እዛው አካባቢ ያሉ የመንግስት አካላት እና ሌሎችም ኤንጂዎች ቀርበው ጉዳዩን በአካል እኛ ውጭ ነው ያለ ነው በገንዘብ ነው መሰብሰብ የምንችለው፣ ግን ቀርበው ቤተሰቦችን በማናገር እና በ ጉልበትም የተለያዩ ነገሮችን በመርዳት እዛ አካባቢ ያሉ የንጆዎችም የመንግስት አካላትም እንዲሄዱ ጥሪ እያደረግን እየደወልን እየተከታተልን ነው ጉዳዩን ያለ ነው። በእኛ በኩል ግን የሪሶርስ የማንቀሳቀስ እና እዚህ ውጭ ያለውን ሕብረተሰብ ለማሰባሰብ እና ለማንቀሳቀስ እየተንቀሳቀስን ነው ያለው። ከሁሉም በላይ ግን ዘላቂ ይሆን አሁን ወደፊትም እንዲህ አይነት ችግር ይደገማል የሚል ስጋት አለ። አሁን የቦና በንሳ ጭሬ አሮሬሳ የሚባሉ አካባቢዎች እስካሁን ድረስ ከስጋት የነጹ አይደለም። ጉዳዩ በዘላቂነት እንዲፈታ ዞኑና ክልሉ መስራት አለባቸው። በዘላቂነት መስራት እንዳለባቸው ነው ጥሪ እያቀረብን ያለ ነው። አሁን ግን የደረሰው ወደፊትም ሊመጣ የሚችል ነገር ስለሆነ ይሄንን ገንዘብ በማንቀሳቀስ ለመስራት እየሞከርን ነው ያለ አቶ በቀለ ዋዩስ። በእናንተ በኩል ያደረጋችሁት ነገር አለ ወይ? ወላ ይሄ ያለን ሁላችንም ይሄን ነው እያደረግን ያለ። መጀመሪያ እዛ አካባቢ ሰዎች መንግስት መድራሽ መሆን አለበት፣ መንግስቱን ኃላፊነት አለበትም ሁሉንም ማድረግ አለበት፣ ያለውን ሪሶርስ አሰባስቦ መርዳት አለበት፣ ደራሽነቱን መግለጽ መቻል አለበት እና ከትናንት ጀምሮ እስከዛሬ ድረስ አሁን እያደረግን ያለነው አለ ነው። እንዴት ምን እርምጃ እየተወሰደ እንዳለ፣ በምን ደረጃ እንዳሉ ብዙ የሚገልጹ አካባቢውን በጣም ሪሞት ነው። ሁለቱን ለመናገር አደጋ ጊዜ ሰራተኞች ይሂዱ፣ መኪኖች ይሂዱ ብባል እንኳ መንገዱ በጣም በጣም በጣም ጭቃማ በመሆኑ በጣም ነው የሚያስቸግረው። ሰዎቹም የመንግስት ኃይሎችም ደርሶ አለምሉ ምናልባት እናንተም ብዙ ሙከራ አድርጋችሁ ነበር ይመስለኛል። ትናንት እነዚህ ነገሮች እኛም ከልዩነታችንን ለቀን ለህዝቡ ድራሽ መሆን ስላለብን ለማግኘት ብዙ ጥረት አድርገናል። እስካሁን እያደረግንም ነው። ያንንም ሁላችንም በፖለቲካ በምንም ሳንለይ ለህዝቡ የሚደርሰው ነገር መስራት አለብን የሚል ነገር እያስ እንትን እያልን አለ ነው። አዎ ግን ዋናው ነገር በዘላቅነት መፍትሄ የመፈለግና ትልቅ ስራ መስራት ከሁሉም ዘንድ የሚጠበቅ ነው። እሱን በሱ ላይ ነው መር ትኩረት የምንሰጠው። አካባቢው የተዘነጋ ነው የምትሉት ከመንገድ ጋር ወይም ከዋና መንገድ ጋር የተያያዘ ችግርን ነው? እስቲ አቶ ያሬድ ሲዳማ ዞን በመንገድ ብቻ ሳይሆን በአጠቃላይ በልማት በከፍተኛ ሁኔታ እየተጎዳ አካባቢ ነው። አብዛኛው መንገዶች ይሄ በየጉበእጅ የሚሰሩ በእጅ የተሰሩ መንገዶች ሌበር ሮዶች ናቸው። እንዳለ ያሉት እና ትንሽም እንደ አስፋልት ተሰራ የሚባለው ከበንሳ እስከ ሁላ ድረስ ያለ ስልሳ አንድ ኪሎ ሜትር መንገድ አለ። እሱም እየተቦዳደሳሁን አልቋል። እንደገና ዋናው ከሐዋሳ ተነስቶ በሀገረ ማርያም ወደ ሞያሌ የሚሄደው ዋናው መንገድ ላይም ሲዳማ ዞን ላይ ተቦዳድሶ መንገዱ ለአምስት አመት ከሀዋሳ እስከ ሄድጋለም ያለው መንገድ ተበላሽቶ ፈርሷል። በፊት የነበረው በአስራዘጠኝ ሰባ አንድ ና ሰባ ሁለት አመተ ምህረት ደርግ ያሰራው መንገድ ፈርሶ ሌላ ሳይሰራ በአካባቢው የሚኖሩ ሰዎች እህላቸው ላይ አቧራ እየቦነነ ሸሽተው ቤቶቻቸውን ሸሽተው ወደ ውስጥ ነው እየኖሩ ያሉት፣ ግብርና እንኳን ምርት ማምረት በማይችሉበት ሁኔታ ማለት ነው። እንደነዚህ አይነት ዋና መንገዶች ራሱ አዲስ ሊሰራ ይቅርና ያሉትም እየፈረሱ፣ በየወረዳዎች ያሉት መንገዶች የተስተካከሉ አይደሉም። ከመንገድ ብቻ ሳይሆን በአጠቃላይ በትምህርት ሽፋን፣ በኢንዱስትሪ፣ በመንገድ ያ ዞን በጣም የተጎዳ ዞን እንደሆነ ነው የማውቀው እኔ። አቶ አቶ በቀለ ዋዩ ቦታውን በተመለከተ አካባቢውን በተመለከተ ያውቁታል፣ የቅርብ ጊዜ አይተውታል። አሁን እርስዎ የሚገኙ በውጭ ሀገር ነው እና ቦታውን እንደው ለልማት ተዘንግቷል ሲሉ እርስዎ ቦታውን ያውቁታል ወይ? አው ይቻል ከዛሬ አምስት አመት በፊት አለው። በዛን ጊዜ በሚገርምሽ ሁኔታ ከአዋሳ ተነስቼ በአስራ ሁለት ሰዓት ጠዋት በሁለት ሰዓት የተነሳውት ጭሪ የሚባለው ቦታ ያ አሁን ወረዳው ያለበት ስኑ አሁን አደጋ ከተፈጠረበት ፋብል አምስት ኪሎ ሜትር አካባቢ ነው የሚሆነው እዛ ለመድረስ የፈጀብኝ ጊዜ ቀኑን ሙሉ ነው። እንደውም ስንመጣ በባለ በኩል ዞረን ነው መጣ ነው እና ይሄ በጣም በጣም የሚያሳዝንሽ ነው ያ የሆነው ስንሄድ መኪና በየቦታው ጭቃ እያስገፋን በዚሁ ነው ደረስ ነው። እና ያ መንገድ ዛሬም እንዳልተስተካከለ ምንም ለውጥ እንዳልተደረገበት በጣም እዛው እንዳለ ነው የሚገልጸው። ሁለታችሁንም በጣም አመሰግናለሁ። አቶ ያሬድ እስጢፋኖስ እና እንደዚሁም ደግሞ አቶ በቀለ ዋዩ ለሰጣችሁን ማብራሪያ እግዜር ይስጥልን። እናመሰግናለን። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ኦድሬስ ሬጅስ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ የሁ ገበያ ሆነች። አስተናጋጆቻችሁ ሰሎሞን አባትና ቆንጂ ይታየናል። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ስርጭት ይቀጥላል። ሐኪሙን ይጠይቁ ሐኪሞን ይጠይቁ ለምሽቱ በእንግሊዝኛው አጠራር ሄፓታይትስ ቢ በመባል በሚታወቀው የጉበት በሽታ በተመለከተ ከፕሮግራሙ ተከታታዮች በደረሱን ጥያቄዎች መነሻነት የተሰናዳ ቅንብር ይዟል። የምሽቱ ሁለተኛና የመጨረሻ ክፍል ቃለ ምልልስ በበሽታው መከላከያ ዘዴዎችና በሕክምና አማራጮቹ ዙሪያ የሚያተኩር ይሆናል። ማብራሪያውን የሚሰጡን ዶክተር እንዳለ ካሳ ይባላሉ። የውስጥ ደዌ ስፔሻሊስትና እንዲሁም የጨጓራና የጉበት ልዩ ስፔሻሊስት ናቸው። ዶክተር እንዳለን ያወያያቸው የፕሮግራሙ አዘጋጅ አሉላ ከበደ ነው። በቀደመ ዝግጅቱ በቀጠሮ ባሳደሩት ጥያቄ ይሆናል የዛሬውን የሚጀምረው። እንዳለ ካሳ ቀጠሯችን፣ የጉበት በሽታዎች የተለያዩ እንደመሆናቸው አንዱን ከሌላው ህሙማን እንዴት ይለያሉ የሚለውን ጨምሮ ህክምናና መከላከያውን የሚመለከቱት ሌሎች ተያያዥ ጥያቄዎች አነሳለሁ። እስኪ በንጽጽሩ እንንደርደር። የሄፐታይተስ ቢ ኤ ሲናዲ ከሚባሉትም ሆነ ከሌሎች የጉበት በሽታዎች በምን ይለያል? አይነተኛ ጠባዩን ለይቶ ይሄ ሊሆን ይችላል ብሎ ሰው ሊያስብ የሚችልበት ሁኔታ ካለ ለመጀመሪያ ጊዜ በሚያዙ ታማሚዎች ዓይናቸው ቢጫ ሲሆን፣ የድካም እና እንደዚሁም ደግሞ በቀኝ በኩል ከጎድን በታች ህመም ሲሰማ፣ ምግብ ሲያስጠላ እነዚህ ምልክቶች አኪዩት ሄፓታይትስ ብለን የምንጠራው አይነት በሽታ ነው ሊሆን የሚችለው። እነዚህ እንግዲህ ከሄፓታይትስ ኤ ቢ ሲ ዲ ኢ ድረስ ያሉትን ያካትታል። የእነዚያ ምልክቶች ሊሆኑ ይችላሉ ብሎ ቤተሰብም ሊጠራጠር ይችላል። ወደ ሐኪም ጋር ሲሄዱም ሐኪም ይህንኑ ተጠራጥሮ ሊያረጋግጥ ይችላል። አንዳንዴ ቢጫ የማይሆንባቸው ሁኔታዎችም ስለሚኖር ሌሎቹ ምልክቶች ሲፈጠሩ ጥርጣሬው ይገምና ወደ ሐኪም ቤት ሄዶ ችግሮቹን ለመለየት ይቻላል። ክሮኒክ የሚባለው ደግሞ ጸሩ ሰውንም አይነ ብጫ ሊሆን የማይችልበት አጋጣሚ ስለሚኖር ክሮኒክም ብለን የምንጠራው ደግሞ የአጭር ጊዜው ህመም በረ ከስድስት ወር በላይ ያለፈን እንደሆነ ነው። ያ ክሮኒክ ተብሎ ይጠራል። ክሮኒክ የምንለው የሚያመጡት ቫይረሶች ቢና ሲ ቫይረሶች ናቸው። ሌሎቹ በአጭር የሚያበቁ ናቸው። ኤፓታይቲስ ቢ እና ቢ አብረው ሊኖሩ ይችላሉ። ዲ ደካማ ቫይረስ ነው። በራሱ ችግር ሊያስከትል አይችልም። ነገር ግን ሄፓታይቲስ ቢ ያላቸውን ሰዎች ሊያጠቃ ይችላል። በተጨማሪ እነዚህ ሁለት ቫይረሶች በአንድ ላይ ሲገኙ አደጋ የከፋ ነው የሚሆነው። ስለዚህ እንዴት አድርገን እንለያለን የሚለው የመጠርጠር ጉዳይ ነው። መጀመሪያ ቤተሰብም ሆነ ሐኪም ሊጠረጥር ይችላል። እርግጠኛው ነገር ግን ያው ምርመራ ሲካሄድ ነው። አንደኛ በምርመራው አንጻር የበሽታው ደረጃ ምን ያህል ነው? አኪውት ነው ወይስ ክሮኒክ ነው ማለት የአጭር ጊዜ ከስድስት ወር በታች የሆነ ነው ወይም ከስድስት ወር በላይ የሆነ ነው። የትኞቹ ቫይረሶች ናቸው፣ ደረጃው ምንድን ነው የሚለውን ሁሉ መለየት የሚቻለው ምርመራ ሲደረግ ብቻ ነው። አለበለዚያ ለይቶ ለማወቅ በጣም አስቸጋሪ ነው የሚሆነው። መልካም፣ ህሙማንም ሆነ በቤተሰብ ውስጥ የታመመ ሌሎች ለጠቅላላ እውቀት ሊያነሱ ሊጠይቁ የሚፈልጓቸውን ጥያቄዎችን ለማነሳሳት እሞክራለሁ ዶክተር እንዳለ ይሄ በቀጥታ ቅድም ጠቆም ወዳደረጉት ሐሳብ ይወስደናል። መቼ ነው አንድ ህመምተኛ ሐኪም ማየት ያለበት? ለዚህ የቫይረስ በሽታ የጉበት እብጠትና ቁስለት ተጋልጦ ሕክምና ሳያገኝ በቤት ውስጥ መቆየት የሚችልበት ሁኔታ አለ ወይ? መቼ ነው ፈጥኖ ወደ ሕክምና መሄዱ የሚመከረው? የጉበት ህመም በሚመስል መልኩ የታመሙ ታማሚዎች ሁሉ ወዲያውኑ ወደ ሐኪም ዘንድ ሄደው የህመሙ ደረጃ እና አይነቱ የበሽታው ሊለይ ይገባል። ምንም እንኳን አሁን ትንሽ እየተሻሻለ የመጣ ቢሆንም ይሄ አይንን ቢጫ የሚያደርገው የጉበት በሽታ አይነቱን ሊለዩ ባይችሉም አይን ቢጫ የሚሆንበት ጊዜ የወፍ በሽታ ይዞታል በሚል የአበሻ መድኃኒቶች የተለያዩ በማጠጣት እንዲያስታውኩ ይደረግና ያ ተዝለቅልጎ በሚወጣበት ጊዜ በሽታው ለቀቀ የማለት ሁኔታ አሁንም አለ በገጠር ኢትዮጵያ። ስለዚህ ይህ አካሄድ ደግሞ አደገኛ ነው። ምክንያቱም ሌላ ጉበትን የሚጎዳ መድኃኒት ነው የሚሰጠው። መጠኑም አይታወቅም። ይርዳ ይርዳም አይታወቅም። እንደማይረዳም ግልጽ ነው። ምክንያቱም ይህ የቫይረስ ሕክምና በሽታ ስለሆነ ሊጎዳ ይችላል። የሚደረገው የባህል ሕክምና እንጂ ሊያድን አይችልም። ማብዛኛውንም ያየኑ እስካሁንም ድረስ ይህንን ነው። ስለሆነ ማንኛውም የተጠረጠረ ታማኒ በየትኛውም ደረጃ ሲሆን ወዲያውኑ ወደ ሐኪም ደርስ መጥቶ ደረጃው አይነቱ ታውቆ ምክርና የህክምናም ትክትል ሊያስፈልገው ደረግለት ይገባል። መልካም፣ ወደ ህክምና ተቋም የገባ ህመምተኛ ጋር ደርሰናል። አንድ ሰው ቀደም ብሎ በዘረዘሯቸው መንገዶች በህክምናው ዘዴ ተለይቶ የጉበት መቁሰልና እብጠት ከሚያመጡት በተለይ ሄፐታይተስ ቢ በሚባለው የቫይረስ አይነት የተከተለ መሆኑ ከተለየ በኋላ ምን አይነት የህክምና አማራጮች ይኖራሉ? ከፍ ባለ ህክምናም ሆነ በአካባቢ በሚገኙ ህክምና ተቋማት ደረጃ ሊደረጉ የሚችሉ ካሉ ግራና ቀኝ እያነጻጸሩ ልክ ነው። ሄፐታይትስ ቢ አኪዩት ከሆነ ከዘጠና እስከ ዘጠና አምስት ፐርሰንት ከሶስት ወር እስከ ስድስት ወር ባለው ጊዜ ውስጥ በራሱ የመዳን እድል ስለሚኖረው ከስድስት ወር በታች የሆነ ገና ለመጀመሪያ ጊዜ የተከሰተ መሆኑ ከታወቀ እነዛ አብዛኛዎቹ ጊዜያዊ ህክምና ነው የሚያስፈልጋቸው እንጂ ቫይረሱን የማጥፋት ህክምና በዛ ወቅት ልታሰብም አይገባው። ምክንያቱም እንደገለጽኩት ከዘጠና እስከ ዘጠና አምስት ፐርሰንት ያሉቱ በራሳቸው ኢራን መከላከያ በማበጀት ከሰውነታቸው ውስጥ ያውጡታል። እና ይህም የሚታወቀው እስከ ስድስት ወር ባለው ጊዜ ስለሚሆን ክትትሉን ከሐኪሙ ጋር ጠንክሮ ማድረግ የሚሰጠውን ህክምናም በዛ ወቅት የመከላከል ነው። ከስድስት ወር ካለፈ ግን በየጊዜው ክትትል ማድረግ ይጠበቅበታል። ምክንያቱም ቫይረሱ የተለያዩ ጉዳቶችን ሊያስከትል ስለሚችል ማለት ነው። ብዙ ጊዜ እንደምትሉት ታሞ ከመማቀቅ አስቀድሞ መጠንቀቅ የሚለው ብሂል ትልቅ ስፍራ ይሰጠዋልና መከላከልስ አስቀድሞ ይቻል ይሆን? እንደ መተላለፊያ መንገዶቹ ምንነት በግል ከሚደረጉ ጥረቶችና ጥንቃቄዎች በሕክምናም በክትባት መልክ የሚሆን በሌላ ሰዎች ለሄፓታይተስ ቢ ላለመጋለጥ ማድረግ የሚችሉት በተጨባጭ ሊወስዱ የሚችሉት እርምጃ ይኖር ይሆን? አንድ ታማሚ በቤተሰብ ውስጥ ሄፓታይትስ ቢ እንዳለበት ከተረጋገጠ ሌሎቹ የቤተሰብ አካላት ከዚህ በፊት እንዳልያዛቸው ከተረጋገጠ እነሱ ክትባት ቢወስዱ መልካም ነው የሚሆነው። በቂ ክትባት አለ። ያ ክትባት የመከላከል አቅሙ ከፍተኛ ነው። ከታማሚው እንዳይይዛቸው ወይም ሌላ ጊዜ በሕይወታቸው ኑሮ እንዳያጋጥማቸው ይረዳል። ስለዚህ ያንን ማድረግ ነው። በቀረው አንዳንድ አስተሳሰቦች አሉ። ለምሳሌ ታማሚውን የማግለል ሁኔታ ይህ አግባብ አይደለም የሚሆነው። ነገር ግን ሄፓታይተስ ቢ ሊተላለፍባቸው በሚችልባቸው ለምሳሌ እንደ ምላጭ፣ መርሴ፣ ጥፍር መቁረጫ፣ የጥርስ ብሩሽ የመሳሰሉ ታማሚው የሚጠቀምባቸውን ሌላው ቤተሰብ እንዳይጠቀም መከላከል ነው የሚያስፈልገው። ከዛ ውጪ ግን ምግብ መለየት፣ ዕቃ የሚጠቀሙበትን መለየት የመሳሰለው ነገር አስፈላጊ አይደለም። አንዳንድ ጊዜም እንደምንሰማው በትንፋሽም የሚተላለፍ አይደለም ስለዚህ ታማሚውን ማግለልም የሚያስፈልግ አይደለም የሚሆነው ማለት ነው። መልካም ምናልባትም የመጨረሻ የሆነንን ጥያቄ እናንሳ። ቀደም ብለው በአጭር ጊዜ ውስጥ ሲከሰትና ከስድስት ወር በላይ በአንድ ሰው ለህመሙ ተጋልጦ የቆየ ሲሆን የሚኖረው ሁኔታ ገልጸዋል። ያ ቅድም ስር የሰደደ ወይም የቆየ የተባለው የህፐታይተስ ቢ የጉበት በሽታ አይነት በህክምና ካልተረዳ ምን አይነት የከፉ ሁኔታዎችን ያስከትል ይሆን? ምን አይነት ጣጣዎች ይኖሩት ይሆን? እዚህ ከስድስት ወር በላይ በማንኛውም ጊዜ ቢመጣ አንድ ታማሚ ከስድስት ወር በላይ የሆነው መሆኑ ከተረጋገጠ ያ ታማሚ ቢያንስ በሶስት ወሩ በአመት አራት ጊዜ ክትትል ማድረግ ይገባዋል። የሚከታተልባቸውም አንዱ የጉበት ምርመራ በማድረግ ነው። ያ የጉበት ምርመራ ታማሚ ያለበትን የህመም ደረጃ ይለያል። የቫይረሱ መጠን ደሞ ውስጥ ምን ያህል ነው የሚለው በቁጥር ይታወቃል። ጉበቱ ላይ ጉዳት አለማድረሱና አለማድረሱም፣ በደም ምርመራው ይታወቃል። ጉዳት ካላደረሰ፣ የቫይረስ መጠኑም ከፍተኛ ካልሆነ፣ ሆኖም ጉበቱ ላይ ጉዳት ባይኖረው ያ ግለሰብ መድኃኒት አያስፈልገውም። በየሶስት ወሩ ክትትል ማድረግ ብቻ ነው የሚያስፈልገው ማለት ነው። ነገር ግን የቫይረሱ መጠን ከፍተኛም ሆኖ ጉበቱ ላይ ደግሞ የመቆጣት ምልክቶች በላቦራቶሪ ከተረጋገጠ ያ ታማሚ መድኃኒት ሊወስድ ይገባዋል ማለት ነው። እነዚህ ሁሉንም ታማሚ የማናስገብበት ምክንያት አሁን ለምንድን ነው? የሚያድን የቫይረስ መድኃኒት ገና የለም። ከሰውነት ውስጥ የሚያወጣ መድኃኒት ገና እየተፈለገ ነው ያለው። በዚህ አካባቢ ብዙ ጥናቶች እየተደረጉ ነው በዓለም ዙሪያ። በቅርቡም የተለያዩ መድኃኒቶች ሊወጡ የሚችሉበት ተስፋ አለ ከሚሆን ጊዜ ድረስ ግን አሁን ያሉን መድኃኒቶች የፈታች በቁጥጥር ስር ሊያውሉ ከሚታየው በታች ሊቆጣጠሩ የሚችሉ ናቸው። እንደዛም በማድረጋቸው ጉበቱ ላይ ጉዳት እንዳይደርስ ይረዳል። ነገር ግን መድኃኒቱ በሚቋረጡበት ጊዜ እንደገና ቫይረሶቹ መባዛት እና ጉበት ላይ ጉዳት ማድረስ ደረጃ ስለሚመጡ ለረጅም ጊዜ ያንን መድኃኒት መውሰድ ይኖርበታል ማለት ነው። ስለዚህ አብዛኛው ታማሚ ቫይረሱ በደም ውስጥ አነስተኛ ነው፣ ጉበቱም ላይ ጉዳት አይኖረውም በምናደርገው ክትትል። ስለዚህ ያ ታማሚም ቶሎ ብሎ ቸኩሎ የቫይረሱን መድኃኒት መጀመር አይኖርበትም። ምክንያቱም አንደኛ የዋጋ ጉዳይ አለ። ውድ ነው መድኃኒቱ። ምናልባት በአሁኑ ጊዜ እስከ አንድ ሺ ኢትዮጵያ ብር ይደርሳል የአንድ ወር ሕክምና በአመት ቢባዛ በአምስት ወ በአምስት አመት ደግሞ ቢለካ የገንዘቡ መጠን ከፍተኛ ይሆናል። ታማሚውን ሊቀጥል የማይችልበት ደረጃ ይደርሳል። በተጨማሪም የቦን ጉዳቶች ሁሉ አሉት መድኃኒቱ እና ስለዚህ ቶሎ ብለን እንጀምረው፣ እናጠናዋለን ታማሚውን ዶርማንት ከሆነ ተሸካሚ ደረጃ ላይ ብቻ ከሆነ ቫይረስ መጠኑ አነስተኛ ከሆነ ጉበቱ ላይ ጉዳት ካላስከተለ እየተከታተሉ በአመት አራት ጊዜ ማቆየቱ የተሻለ ይሆናል ማለት ነው። መልካም። በምግብ መፈጨትና መብላላት ኃይልን በማጠራቀም ይልቁንም ደግሞ መርዛማ ነገሮችን ለማጣራት ትልቅ ስርዓት ያለው የሰውነታችን አካል ጉበት ለቁስለትና ለብጠት ሲጋለጥ የሄፓታይተስ ቢ የተሰኘው ቫይረስ ከመንስኤው እስከ ሕክምናው ድረስ በዝርዝር አስረድተውናል። በነካ እጀ ወልበል ምናልባትም ሌሎችን የጉበት በሽታ አይነቶች በሌሎች ፕሮግራሞቻችን ያስረዱናል። ዶክተር እንዳለ ካሳ የውስጥ ደዌ ስፔሻሊስትና የጉበትና ጨጓራ ልዩ ስፔሻሊስት፣ ለአሁኑ ለተከታታይ ውይይቱ ለጊዜው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ አሉላ ይስጥልኝ። አሉላ። እናመሰግናለን እኛን ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አጠር አጠር ያሉ መረጃዎች እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር 27 ብር ከ25 ሳንቲም መሆኑን የኢትዮጵያ ብሔራዊ ባንክ ምንዛሪ ያሳያል። እንዲሁም ከኢትዮጵያ ሜቴሮሎጂ ኤጀንሲ ባገኘነው ትንበያ መሰረት ነገ ረቡዕ ግንቦት 22 አዲስ አበባ ላይ ዝናብ ሊኖር ይችላል። ከፍተኛ ሙቀት 23፣ ዝቅተኛ 14 ነው የዋና ከተማይቱ የሚሆነው። ተወዳጁ የዩናይትድ ስቴትስ 35ኛ ፕሬዚደንት ጆን ኤፍ ኬኔዲ ጃክ ኬኔዲ በሕይወት ቢቆዩ ኖሮ ዛሬ ልክ ዛሬ አንድ መቶ አንድ ሻማዎች በርተውላቸው በትንፋሻቸው እንዲያጠፉ ይጠየቁ ነበር። ሃፒ በርትደይ እንላቸውም ነበር። ክቡራትና ክቡራን አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ በሰለሞን ክፍሌና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። ቆንጂ ይታይና እኔም ሰሎሞን አባተንን አብራችሁን ስለ ቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም። በእኛ በኩል ዳዊት ጽጌን እኔ ካላንቺ አልኖርም እየጋበዝን እንሰናበታለን። ተናደሩ ተናደሩ ወይ ቅርስምሴ ስምልበት ስምልበት እንደሌለ እኛ አባት What's the him i him my him let him can't you him strgi metal dakmocingkate bezu samoltot padono bete raciancima kenellasipet enquambetena yanlangenilot wutronnatarau sifanosulo